ዶክተር ዮሐንስ ገዳሙ በጆርጂያ ጊዊኔት ኮሌጅ የፖለቲካ ሳይንስ መምህር። የ2011 ኢትዮጵያ የዘመን አቆጣጠር አልፎ 2012 ተተክቷል። ያለፉት 2011 የአዲሱ የሽግግር የለውጥ ሂደት በምን መልኩ አልፏል ማለት ይቻላል? ዋነኛ አንኳር ጉዳዮች ምን ነበሩ? በአሁን በአዎንታዊም ሆነ ባሉታዊ ገጽታው። ካሳሁን ስለጋበዝከኝ ያመሰግናለሁ። ከአመት በፊት ኢትዮጵያ ሁለት ሺ አስራ አንድም የተቀበለችበት በዓል አከባበር ሁኔታው በአጠቃላይ ኢትዮጵያ ውስጥ የነበረው ተስፋ ከመቼውም ጊዜ የበለጠ የመነሳሳት ስለመረጋጋት ስለ ሰላም ለመስራት ስለ እድገት ለማሰብ ሁላችንም የሞከርንበት ዲሞክራሲያዊ እመርታዎች ይታያሉ ተብለው የተገመቱበት ጊዜ ነበረ። ያንንም ደግሞ ያጠናክራሉ የሚባሉ ጉዳዮች በሂደት ድንበር ኮሚሽን አይነት ለአደሮ ወሰኖች አካባቢ ያለውን ግጭት ይቀርፋል ከሚል እንደዚሁም ደግሞ ብሔራዊ እርቅን ናሽናል ሪኮንሲሊሽንን እና ሌሎችንም ጉዳዮችንም ደግሞ ይመለከታል የተባለ ኮሚሽኖች የተቋቋሙበት ነበረ። ጠቅላይ ሚኒስትር አብይ ብዙ ከዲሞክራሲያዊ ስርዓቱን ደሞ ምህዳሩን ከማጥፋት አንጻር የሞከሯቸው ብዙ ስራዎችም ነበሩ። አንፎርቹኔትሊ ግን ሀገሪቱ ላይም ደግሞ እንደዚሁ ከፍተኛ የሆነ አለመረጋጋት የታየበት ጊዜም ነው። ያ የሁለት ሶስት አመት ቀውስ በአማራ ክልል በኦሮሚያ ክልል እና በአንዳንድ ኢትዮጵያ ቦታዎች ላይ ይታይ ነበረው ቀውስ ቀጥሏል የሚያሰኝበት በተለያዩ አካባቢዎች ይሄ ፖኬትስ ኦፍ ቫዮለንስ ያየንበት ግጭቶች የተመለከትንበት ሰዎች መፈናቀል በበጣም ባሳዛኝ ሁኔታ የተመለከትንበት በተለይ ወደ ደቡብ አካባቢ ወደ ጌዲዮ በተወሰኑ የቤኒሻንጉል ጉሙዝ ክልሎች አካባቢ እንዲሁም በወለጋ አካባቢ የነበሩት ናቸው። ከዛ ውጭም ደግሞ እንግዲህ ወደዚህ የፖለቲካ ለውጥ በገባንበት ጊዜ በዚህ በአጠቃላይ የነበረውን ዲስኮርስ ከመቀየር አንጻር ከተለያዩ በተለይም ደግሞ ከኤርትራ አካባቢ የመጡ የጦር አዝምተው በኢትዮጵያ መንግስትን ሊገዳደሩ ይፈልጉ የነበሩ ሀይሎችም እንደነበሩ እናስታውሳለን። ከእነሱ መምጣትም ጋር ተያይዞ አንዳንዶቹ ጠመንጃ እናወርድም ብለው የተወሰኑት አሁንም ድረስ ጫካ ውስጥ ገብተው ኢትዮጵያ መንግስት ጋር ጦርነት የገጠሙ ወይም በዛ አይነት ሁኔታ ውስጥ ያሉም እንዳሉ እናውቃለን። በአጠቃላይ ከሰላምና መረጋጋት አንጻር ብዙ ድክመቶችን ለማረም የቻልን አይመስለኝም። ከዛ ውጭ ባለው ነገር ግን በዓለም አቀፍ ግንኙነት ሊሆን ይችላል፣ ቀጠናው አካባቢ ሰላም በመፍጠር ሊሆን ይችላል። በዚሁም ለሕዝቡም ተደራሽ የሚመስል አይነት ደርሽት ለማሳየት ጠቅላይ ሚኒስትሩ ኢፌክቲቭ ነበሩ ማለት እችላለሁ። ስለዚህ በአመዛኙ ጥሩ ነገሮች ነበሩ ብንልም የጎደሉትን ደግሞ ጎላ ብለው የሚታዩም አሉ። ላለው ካሳሁን ከጎደሉትና ፈተናም ሆነው ለሀገር ቆይተው ከነበሩት አንኳር ጉዳዮች ምንድን ናቸው? ሁለት ሺ አስራ ሁለትን የወደፊት የለውጡን ሂደት አቅጣጫስ ላይ ምን አይነት አለቷ ተጽዕኖ ያሳድራሉ የሚል አተያይ አለ። በጣም ጥሩ ጥያቄ ነው ካሳሁን። ሀገር ስንል ምን ማለታችን ነው? ሀገረ መንግስት ስንል ምን ማለታችን ነው የሚለውን ነገር በሰፊው ለማስረዳት ባልችልም እንኳን አንድ ሀገር ሲባል ግን በአብዛኛው ስቴት የሚባለውን ቃል ለማለት ፈልጌ ነው። በእንግሊዝኛ የኃይልን የመጠቀም ሙሉ መብት ያለው ተቋም ነው። እንግዲህ አንድ ሀገር ማለት ይሄ ሞኖፖሊ ኦፍ ቫዮለንስ የሚባለው ማለት ነው። እና ያንን የኃይል የመጠቀም ስልጣን ያለው አንድ ብቸኛ መንግስት ነው። እንግዲህ ያ ስቴት ሙሉ በሙሉ ውስጣዊ ልዕልና አለው ብለን ልናስብም የምንችለው እንግዲህ ሶቨሬኒቲ ወይም ሉዓላዊነት ሲባል ጋር ድንበርን ከማስጠበቅ ጋር ወይም ሌሎች ሀገራት ጋር ካሉ ግንኙነቶች እና መከባበሮች ጋር ብቻ ለመታየት ያለበት በሀገር ውስጥም ያ ሀይልን የመጠቀም ብቸኛው የመንግስት ስልጣን ሆኖ ሲገኝ ነው። አንፎርችኔትሊ ዛሬ ይህን ሀይል የመጠቀም ስልጣን እኛም እኮ አለን ኢትዮጵያ ውስጥ ሁለት አይነት መንግስት ነው ያለው ብለው ከመናገርም ባለፈ ያንኑ ማሳየት የቻሉ ግለሰቦች እና ቡድኖች በግልጽ የሚታዩበት ከዚሁ ሬቶሪክ ጋር በተያያዘም ደግሞ ብዙ ግጭቶች እና የደም መፋሰሶች አትሮሲቲዎች የተፈጸሙ ያሉበት ሁኔታ እንመለከታለን። ጥያቄውን ባጭሩ ለመመለስ ያክል ሁለት ሺ አስራ አንድ ላይ የታዩት እነዚህ ሰላም ጦትና ያለመረጋጋት ችግሮች ሙሉ በሙሉ እንዲፈቱ አትሊስት እንኳን በአብዛኛው ችግሮቻችንን አድሬስ ማድረግ እንድንችል ኢትዮጵያ ውስጥ አንድ ብቸኛ ኃይልን የመጠቀም የሚችል መንግስት መኖሩን ማረጋገጥ መቻላለን። ስለዚህ ደግሞ አንድ ተቀባይነት ያለውና ህዝቡ መንግስቴ ነው የሚለው ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት ብቻ መኖሩን ለማረጋገጥ ህዝቡ መሰራት መቻል አለበት። ምክንያቱም ያንን ማረጋገጥ ሲቻል ነው ያንን መንግስትን መገዳደርና ያንን መንግስት የሚመራውን ፖለቲካ ፓርቲ እንኳን መገዳደርና ከዛም ጋር ተወዳድሮ አሸንፈው ስልጣን ላይ መውጣት የሚቻለው እንደው እንደ ፖለቲከኞች እንኳን የሚያስቡ መናገርም ካለብኝ ማለት ነው። ስለዚህ ያንን ከማስከበር አንጻር ብዙ መሰራት ያለበት ይመስለኛል። በተለይ አሁን ከፍተኛ ክርክሮች ወይም ውይይቶች እየተካሄዱባቸው ያሉት በወገን ተለይቶ ያለው ጉዳይ ቢኖር አንዱ የአህዳዊና ና የፌዴራላዊ አስተዳደር ጉዳዮች ናቸው። ኢትዮጵያ ውስጥ ፌዴራሊዝም ለምን ያስፈልጋል? ወይም በሌላ በኩል አህዳዊ ስርዓት ቢቆም ከዚያ ፊት ለረጅም ጊዜ ተገልግሎበታል። ምናልባትም በዓለም ላይ ከሰላሳ ያነሱ ከሀያ አምስት ያልበለጡ ሀገሮች ናቸው በፌዴራሊዝም ስርዓት ውስጥ ያሉትና ጥቅምና ጉዳቶቹ በሁለቱ በኩል እንዴት ይነጻጸራል? ፋይዳዎቹ ምንድን ናቸው? ኢትዮጵያ አህዳዊ ስርዓት ብትሆን ሁሉ ነገር ያበቃል፣ ብሔረሰቦች መብታቸው ይገፈፋል የሚሉ መከራከሪያ ሀሳብ ይዘው የሚቀርቡ አሉ። የለም ምናልባትም ወደ አንድነታችን የበለጠ ሊያስተባብረን የሚችለው አህዳዊ መንግስት ቢሆን ነው፣ ዲሞክራሲያዊ ስርአት ላይ መሰረቱን እስካደረገ ድረስ ብለው በሌላ በኩል ክርክሮች አሉ። በዚህ ላይ የእርስዎ አታይ ምንድን ነው? ከዛ አሁን እንግዲህ ፌዴራሊዝም፣ አህዳዊ ስርአት ተሞክሮ ብዙም አመርቂ ውጤት ባልታየባቸው ሀገራት ላይ በተለይም ደግሞ ከግጭት በኋላ ከሪቮሉሽን በኋላ የተሞከረ ውጤታማ የሆነ የመንግስት አወቃቀር ዘዴ ነው ተብሎ እየተገበረ ያለ ሲስተም ነው፣ ስትራክቸር ነው። ፌዴራሊዝምን አንዲት ሀገር የመንግስቷ አወቃቀር ዘዴ አድርጋ ስትመርጠው፣ አንደኛ በጣም ብዙ የተለያዩ ቋንቋዎችን የሚናገሩ የተለያዩ ባህሎች አሏቸው የተለያየ አይነት ሰላምን ማስከበርም ጋር ሊሆን ይችላል ኢኮኖሚ ትስስርን ከመፍጠርም ሊሆን ይችላል። ከብ በብዙ አቅጣጫዎች ስንመለከት ብዝሀነት የሚበዛበት አካባቢ ካለ ወይም ሀገር ካለ ያ ራሱን በራሱ ያስተዳድር ዘንድ ቋንቋውን፣ ስርዓቱን፣ ባህሉን ይንከባከብ ዘንድ በሚፈልገው መልኩ ባህሉን በጠበቀ መልኩ ማህበረሰቡን ያስተዳድር ዘንድ እዛ አካባቢ ያሉ ሂጣን ያንን ቦታ የሚያስተዳድሩበትን መንገድ ከመፍጠር አንጻር በተለይም ደግሞ ያንን ባህልና ስርዓት ጠብቆ ያንን አካባቢ ከማስተዳደር ባለፈ ደግሞ መንግስትን የበለጠ ለወደ ህዝብ ለማቅረብ የሚያስችል ስርዓት ነው ተብሎ ይታመናል። ፌዴራሊዝም ስንል ከምንም በላይ በተለያዩ የመንግስት እርከኖች ማለት ነው። ከማዕከላዊ መንግስቱ ከክልላዊ መንግስቶች፣ ለምሳሌ በኢትዮጵያ ብንመለከት ዞን የምንላቸውም አሉ። ከዛም ወረድ ስንል ወረዳ፣ ቀበሌ አለና ያንዳንዱ ይሄ የመንግስት እርከን የራሱ የሆነ ስልጣን ህገ መንግስታዊ የሆነ ስርዓት ዘርግቶለት የሚይዝበት እና አንዱ ወደ አንዱ ላይ ጣልቃ ሳይገባ የተወሰኑ ነገሮች ብቻ እያገናኙት ኮኦርዲኔትድ በሆነ መልኩ ራስን በራስ ማስተዳደር የሚያስችል ሲስተም ነው። በመሰረቱ ይህ ብዙም ችግር የለውም። ችግሩ ይህ ፌዴራሊዝም ማለት ነው። በአጠቃላይ ግን እኛ የፌዴራል ስርዓቱን ዲዛይን ያደረግንበት መንገድ ለግጭት የሚጋብዝ ከምንም በላይ የሕዝቦች የተለያዩ ግሩፖችን ወይም ብሔሮችን መብትና ጥቅም ያስከበረ መሆኑ ችግር ባይኖረውም እንኳን ኢትዮጵያውያን በመላው ኢትዮጵያ ተሰራጭተው የሚኖሩ ከመሆናቸው አንጻር ሰዎች ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሰው ዓለም ዛሬ ትንሽ ትንሽ የጠባብ መንደር በሆነችበት ሁኔታ ደግሞ የበለጠ ተሳስረው ተጋብተው ተዋልደው የሚኖሩበት ሁኔታ ስላለ ያንን ነገር ደግሞ በጣም ስትራክቸራሊ አመቺ ሊሆን የሚችለው የግለሰብ ነጻነትን ማክበር የምንችልበት ማስከበር የምንችልበትን ስርዓት መዘርጋት ስለሚሆን፣ ያንን ነገር ከፌዴራል ስርዓቱ ጋር አያይዘን የሄድንበት ጉዳይ ቢሆን ኖሮ ምናልባት የፌዴራል ስርዓቱ መልካም ሊሆን ይችል ነበር። ግን በቡድን መብቶች ላይ ብቻ ትኩረት አድርጎ የተፈጠረ የፌዴራል ስርዓት ከመሆኑ ጋር ተያይዞ የግለሰብ መብት ብዙ የማይከበርበት ዛሬም በቅርቡም እንደምናየው ብዙ ግጭቶች የተነሱት እንደዚሁ ብሔር ተኮር ወይም ሃይማኖት ተኮር መሆናቸውን ስንመለከት ይህ የፌዴራል ስርዓት ምን ያክል አደገኛ የሆነ ቴኪንግ ታይም ቦምብ የምትለው አይነት አንድ ቀን ሊፈነዳ የሚችል ችግር እንደፈጠረ ያሳያል። አህዳዊነትን ወይም ደግሞ ዩኒተሪ የሚባለውን አህዳዊ የሚባለውን የመንግስት አወቃቀር ስንመለከት የፖለቲካ ስልጣን በአንድ ቦታ ላይ ተከማችቶ እናገኘዋለን። ያም በማዕከላዊ መንግስቱ ማለት ነው። ይህ ግን ማዕከላዊ መንግስቱ በፌዴራሊዝም ላይ አንዱ ክልል ወደኋላ ሊቀር የሚችልበት አንዱ ክልል ፈጥ ሚያድቅበት የሚችልበት ከሪሶርት ዲስትሪቢሽን ወይም ደግሞ ከሀብት ክፍፍል አንጻር አንዱ ቀደም ብሎ አንዱ ወደኋላ ሊቀርበት የሚችልበት የግለሰብ ነጻነትን ደግሞ በፌዴራል ስርዓት በተለይም ደግሞ በእኛ አይነት የፌዴራል ስርዓት የብሔር ፌዴራላዊ ስርዓት አወቃቀር ላይ የማይከበርበት ብዙ ችግሮች ስለሚፈጠሩ ያንንም ችግር ከመቅረፍ አንጻር ሌላው በፌዴራል ስርዓት ላይ ዛሬም እንደምንመለከተው ክልሎች ወይም ደግሞ ቡድኖች የራሳቸውን የሆነ ፓራሚሊታሪ ፎርስ ማቋቋሚ ደረጃ ላይ የደረሱበትን ነገር ስንመለከትና፣ በአህዳዊ ግን ያ ብዙ የማይፈቀድ ወይም የማያስኬድ መሆኑ ስንመለከት፣ በአጠቃላይ ሀገራዊ አንድነትን ከማጠናከርም አንጻር በፌዴራሊዝም ላይ ብዙ ጊዜ ፍራግመንትድ ሆኖ የሚካሄድበት ነገር ሲሆን፣ በአህዳዊነት ላይ ግን የበለጠ ዩኒፋይድ ወይም ደግሞ ወደ አንድነት የሚመጣበት መንገድ የሚዘረጋ መሆኑን ስንመለከት አህዳዊነት የተሻለ የሚሆንበት ነገር አለ። ስለዚህ አህዳዊ ሲባል ችግር ያለው ወይም ደግሞ እንከን ያለው እንደ በሽታ አድርገው እንደ ክፉ ያልሆነ ክፉ በሽታ አድርገው የሚመለከቱ ሰዎች ከፍተኛ የሆነ የመረዳት ችግር አለባቸው ማለት ነው። ፌዴራሊዝም መጥፎ ስርዓት አይደለም፣ አህዳዊም መጥፎ ስርዓት አይደለም። ችግሩ ምንድን ነው? ዛሬ ያገኘነውን ስልጣን ዛሬ ያገኘነውን ራሳችንን በራሳችን የማስተዳደር እነጡ ልንነጠቅ የሚል ስጋትም ካለ ያ ስጋት እንደ ስጋት እንደ አንድ ኮንሰርን ሊታይ የሚገባ ነገር ነው። ግን በአህዳዊ ሥርዓትም ውስጥ ዲሴንትራላይዝድ የሆነ ያልተማከለ ስርዓት መፍጠር ይቻላል። የተለያዩ የክፍለ ሀገራት ወይም ደግሞ ዞኖች ወይም ወረዳዎች ከፍተኛ ስልጣን ሊኖራቸው ማድረግ ይቻላል። አህዳዊም ሆኖ ሥርዓቱ ማለት ነው። ስለዚህ አህዳዊም ሆኖ ከአንድ ፌዴራል ነኝ ከምትል ሀገር የበለጠ ያልተማከለ የመንግስት አወቃቀርን የፈጠሩ ሀገራት በጣም ብዙ ናቸው። በዛ መሰረት ልናየው እንችላለን እና አህዳዊ እየተባለ እንደ ሌላ ክፉ ነገር ብዙ ጊዜ የሚታይበት መንገድ እና እንደዚ አይነት ኔጌቲቭ የሆነ ሬቶሪክ ናሪቲቭ ለመፍጠር የሚሞክሩት ነገር ኢትዮጵያ ውስጥ ያሳዝነኛል፣ ምክንያቱም ከፍተኛ የሆነ የመረዳት ችግር እንዳለ ስለሚያሳይ ማለት ነው። እኔ በበኩሌ ፌዴራሊዝም ተቃዋሚ አይደለሁም። የብሄር ፌዴራሊዝሙ ግን እቃወመዋለሁ፣ ምናልባትም ጸየፈዋለሁ ብልም ደስ ይለኛል፣ ምክንያቱም ለብዙ ብዙ ችግሮች ስለዳረገን ማለት ነው። ግን የተሻለ የፌዴራሊዝም ስርዓት መፍጠር ይቻላል ወይም ደግሞ አህዳዊ ስርዓት ፈጥሮ መንግስታዊ ስልጣን ግን የበለጠ ያልተማከለ የሚሆንበት መንገድን ደግሞ ማድረግ መፍጠርም ይቻላል። ያንን ማድረግ የምንችል ከሆነ ዛሬ የምናያቸው ልዩ ሀይሎች ስጋቶቻችን አይሆኑም። ዛሬ የምናያቸው ደቦ ፍርዶች ስጋታችን የማይሆኑበት መንገድ ይመጣል ማለት፣ ዛሬ የምናየው የወጣቶች ሚሊተንት ግሩፕ ቄሮፋን ነው የሚባል ነገር ስጋታችን ላይሆን ይችል ነበር ማለት ነው እና ያንን ነገር ማሰብ ኢምፖርተንት የሆነ ጉዳይ ይመስለኛል። ካሳሁን፣ እርሶ የፖለቲካ ሳይንስ መምህር ኖት፣ በተለይም በዚህ ጎሳን ያማከለ ፌዴራሊዝም ላይ በርካታ ጥናታዊ ጽሑፎችን ለህትመት አብቅተዋል። ኢትዮጵያ በፌዴራሊዝም ስርዓት ሊሂድ ካለች ምን አይነት የፌዴራሊዝም ስርዓት ያሻታል? በአህዳዊ መንገድ ልጓዝ ካለችስ በምን መልኩ የተዋቀረ አህዳዊ መንግስት ይበጃታል ይላሉ ፕሪስክሪፕሽን ለመስጠት ያክል እንደዚህ ቢሆን መልካም ነው፣ እንደዚህ አይነት ነገር ቢፈጠር መልካም ነው ብዬ መናገር ብዙ ከባድ ላይ ሆን ይችላል። ግን ካሳሁን ከምንም በላይ ይህ ጥልቅ የሆነ ምርምር፣ ጥልቅ የሆነ ውይይት የሚያስፈልገው በተለይም ደግሞ ፖለቲካዊ የሆነ መፍትሄ የሚሰጥበት ነው ይህ ጥያቄ። እንደኔ እንደኔ ኮንሰንሰስ ፌዴራሊዝም ብዬ ፈጠርኩት የአሁን ያለውን ሲስተም በተሻለ መንገድ ኮንሶሊዴት የሚያደርግ የክልሎችን ቁጥር በተወሰነ ደረጃ የሚጨምር እንደ አማራጭም ደግሞ የክልሎቹ ቁጥርም ደግሞ የሚቀንስ አይነት ነገር በግሌ ምርምር ውጤት ሆኖ የተቀመጠ አለ። ወደፊቱ አንድ ቀን ይፋ ሊሆን ይችል ይሆናል ግን ያ ከግል ሀሳብ ያለፈ ሊሆን የሚችል አይመስለኝም። ምክንያቱም ምን ያንድ ሰው ነኝና ዞሮ ዞሮ ግን ያ በምን መልኩ ነው የእርስዎ ጽንሰ ሀሳብ? በምን መልኩ አሁን ኢትዮጵያ ውስጥ ካለው ጎሳን መሰረት ካደረገው ፌዴራሊዝም ወይም ደግሞ ዩናይትድ ስቴትስ እና አውስትራሊያ ውስጥ ካሉት የፌዴራል ስርዓት ይለያል? በምን መልኩ የሚጋራቸው አወቃቀር ስርዓቶች አሉት? ለምሳሌ አሜሪካን ስንመለከት አብዛኞች ከሀያኛው ወይም ሀያ አራት ሀያ አምስተኛው አካባቢ ስቴት በኋላ የተቀላቀሉት ሌሎች አምሳ እስከሚሞኑ ድረስ ያሉት እየተገዙ የተጨመሩ ወይም ደግሞ እንዲሁ ሰው ይኖሩባቸው ያልነበሩ በኋላ የተፈጠሩ አንዳንዶቹም ደግሞ በወራ የተያዙ ናቸው እና አብዛኞቹ እንደተለያዩ ሀገሮች መጥቶ ተሰባስበው በአንድ ላይ ሆነ የፈጠሩት ሲስተም አይነት ነገር ነው ኢትዮጵያ ውስጥ ስንመጣ ግን በጣም ከፍተኛ የሆነ የታሪክ መግባባት መፈጠር መቻል አለበት፣ አንደኛ። ሁለተኛ ከምንም በላይ ጂኦግራፊክ መሆን አለበት ብዬ ልናገር እችላለሁ። ወይም ደግሞ አሁን ያለው የሚቀጥልበት መንገድ ሊፈጠር ይችላል። ግን እንደዚህ አይነት ማስተካከያ ያስፈልገዋል ብዬ ልናገር እችላለሁ ወይም ደግሞ ኮምፕሊትሊ ልዩነት በማጥበብ በድርድር ላይ የተመሰረተ ፌዴራሊዝም መፍጠር ይቻላል ብዬ አስባለሁ። የመጨረሻው ላይ ትኩረት ላድርገና ኮንሰንሰስ ፌዴራሊዝም ማለት መጀመሪያ ዛሬ ላይ ያለው ፌዴራሊዝም ስርዓት ላይ ከፍተኛ የሆነ ውይይት እና ድቤት አድርጎ መስማማት መቻል፣ ያንን መስማማት ከቻልን አሁን ላይ ያለውን ችግር መስማማት ከቻልን ያንን ነገር አድሬስ ለማድረግ መፍትሄው ላይ መድረስ ይቀልናል ብዬ ስለማስብ ነው። ሁለት አይነት የክልል አወቃቀር ነው ያለን ዛሬ። አንደኛው የኢህአዴግ የሚመራው አራት ክልሎች ላይ የሚታየው ክልላዊ ባህሪ ሲሆን፣ ሌላኛው ደግሞ የኢህአዴግ አጋር ድርጅቶች በሚባሉት የሚመሩት ክልሎች ላይ የሚታየው ክልላዊ ባህሪ ነው። የኢህአዴግ የሚመራቸው በአመዛኙ ያደጉ የሚባሉ ክልሎች ናቸው። ሌሎቹ ደግሞ በማደግ ላይ ያሉ ወይም ዴቨሎፒንግ ሪጅንስ የሚሏቸው ናቸው። ኢህአዴግ የሚመራቸው ክልሎች እና አጋር ፓርቲዎች የሚመሯቸው ክልሎች የኢትዮጵያ ላይ የሚታየው ፌዴሬሽን ሁሉም እኩል አባላት ቢሆኑም እንኳን ኢህአዴግ የሚመራቸው ክልሎች ላይ ያሉ ዜጎች እና ባለስልጣናት አንደኛ ዜጎች ሆነው፣ ሌሎች ላይ ያሉት ደግሞ ሁለተኛ ዜጎች የሚሆኑበትን መንገድ እንመለከታለን። ስለዚህ ምንም እንኳን የኢህአዴግ ፓርቲዎች እና አጋር ፓርቲዎች አብረው ፓርላማ ውስጥ አንድ ድምፅ ቦት የሚያደርጉ ቢሆንም እና ኢህአዴግ መቶ ፐርሰንት ፓርላማውን የተቆጣጠረ የሆነበት ነገር ቢኖርም በአጠቃላይ ግን ፌዴራል ስርዓቱ ላይ ስንመለከት ግን መንግስታዊ ስርዓቱ በፖለቲካ ፓርቲው የሚመራ ከመሆኑ አንጻር ከፍተኛ የሆነ ችግር በፌዴራሊዝሙ ላይ ተፈጥሯል ማለት ነው። ይሄ ደግሞ ባይ ዲዛይን ነው። ምክንያቱም እነዚህም በአጋር ክልሎች የሚመሩ በአጋር ፓርቲዎች የሚመሩ ክልሎች እንደፈለጉ በመቆጣጠር ኮንፍሊክቶችን በመፍጠር ለመዝበራም የሚመች ነገር በማድረግ ኢንኮምፒተንት የሆኑ ክልሎችን ለመፍጠር አስቦ የተሰራበት ነገር ስለሆነ ነው እንጂ ጋምቤላው የወለጋ አካባቢ ያለውን የኦሮሚያ ቢሮክራቲክ አፓራተስ መጠቀም ይችል ነበር። ቤኒ ሻንጉል ጉሙዝ ክልል ያለው ወገን አማራ ክልል ላይ ያለውን ቢሮክራቲክ ስትራክቸር መጠቀም እና የበለጠ ማደግ የበለጠ ተጋግዘን መሄድ የምንችልበትን ነገር መፍጠር ይቻል ነበር። አፋርም እንደዚሁ ከአማራም ጋር ከትግራይም ጋር እንደዛ መቀጠል ይቻል ነበር። ኦሮሚያ፣ አማራ እንደዚሁ ከሶማሊ ክልል ጋር እንደዛ ማድረግ ይቻል ነበር። ብዙ የተሄደበት መንገድ ግን በጣም አስቸጋሪ እና ለነገም አስጊ የሆኑ ሁኔታዎችን ፈጥረውብናል። ስለዚህ ምንድን ነው መጀመሪያ መደረግ ያለበት? አንደኛ ይሄ ቱ ታየር ፌዴራሊዝም የምለው ሁለት አይነት ክልላዊ ባህር ያላቸው ያለው ፌዴራሊዝም መሆኑን መቅረፍ መቻል አለበት። ያ ሊቀር የሚችለው እንዴት ነው? አንዳንድ ክልሎች ሞር ሰፍተው ኮንሶሊዴትድ ሊሆኑ ይችላሉ። አንዳንዱ ክልሎች ሰው ሊጠቡ ይችላሉ። እንደውም ክልሎች በዙ ማለት የበለጠ ማህበረሰቡ መንግስት ወደ እርሱ የቀረብ ሊቀርብበት የሚችልበት መንገድ ተፈጥሮለታል ማለት ነው። ስለዚህ ከዛ አንጻርም ልንመለከተው እንችላለን። ዞሮ ዞሮ ግን ኮንሰንሰስ ፌዴራሊዝም ብዬ የጠቀስኩት ከምንም በላይ የሚጀምረው ችግሮች ላይ መስመማት ስንችል ነው። ቢኮዝ ዛሬ ችግራችን ላይ መስመማት አልቻለም። አንዳንዱ ይሄ ፌዴራሊዝም ከምንም በላይ እንከና ያወጣለትን በደንብ አለመተግበሩ ነው ይላል። ቅድም እንዳልከው እንደጠቀስከው ካሳሁን፣ አንዳንዱ ደግሞ በፍጹም አደገኛ ነው ይላል ማለት ነው። ስለዚህ ያን ላይ መድረስ የምንችልበትን መንገድ ካደረግን፣ ቀና ስርዓት ካለ፣ ቀና መንግስት ካለ፣ ቀና መሪ ካለ፣ ይህንን ማድረግ ደግሞ ስለሚቻል ነው። ከዛ ውጭ ግን ስለ ፌዴራሊዝም አንድም ነገር አንብቦ ወይም ጽፎ የማያውቅ ሰው የሚሰማውን ስሜት በየዩኒቨርሲቲ እየሄደ ያወራ ምንም የሚፈይደው ነገር አይኖርም። የበለጠ በእንጨት ላይ ቤንዚን መጨመር ነው የሚሆነው። ስለዚህ የበለጠ ብስለት የተመላበትና በባለሙያዎች የተመራ የፖለቲካዊ ፈቃደኝነቱ ጨምሮበት እንደዚህ አይነት ውይይቶች ሊኖሩ ይገባል ብዬ ነው የማስበው። እርስዎ ባሰቡት አይነት የመግባባት ፌዴራሊዝም የክፍለ ሀገራቶቹ አወቃቀሮች ወይም በአሁኑ ቋንቋ ክልል የሚባሉት አወቃቀሮች በምን መልኩ መሆን ይገባቸዋል? ይላሉ አሁን ባለው አይነት የአማራ፣ የኦሮሞ፣ የሶማሌ እየተባለ በዚሁ በጎሳዎች ስያሜ እየተከለለ የመሄዱ ነው ፋይዳ የሚኖረው ወይስ በጂኦግራፊያዊ አቀማመጡና ለአስተዳደራዊ ምቹነት ባለው ቅድም እንዳነሱት በዛ መልኩ ሆኖ እኛም ቋንቋ ተናጋሪ ሁን የምን በጂኦግራፊያዊ ና አስተዳደራዊ ሁኔታዎች ጋር አመቺ ለሆነው በሆነ መልኩ ተቀርጾ ቢካሄድ ነው በእርሶ እይታ ይበጃል የሚሉት ካሳሁን ምልህ አሁንም በጣም ኢምፖርተንት የሆነ ጥያቄ ነው ግን መግባባት ፌዴራሊዝም ስናስብ ወይም ደግሞ የኮንሰንሰስ ፌዴራሊዝም የሚለውን ስናስብ ኮንሰንሰስ የምንለው መጀመሪያ ልዩነትን የሚያስታርቅነት ልዩነት አስታራቂነትን ነው ለማሳየት ነው ያንን ለማሰረት ነው። እና ቅድም አሁን ሁለቱ የጠቀስካቸው አማራጮች አሉ። አሁን ያለው እና ብሔርን ቋንቋ ያደረገው እና ያደረገው እና አቀማመጥን ተፈጥሮ አቀማመጥ ምስ ያደረገው ሁለቱንም በጋራ እንዲሄዱ ማድረግ የምንችልባቸው ነገሮች አሉ። አሁን የተሰሩና አንዱ ማድረግ የማንችላቸው መልሰን ልናፈሳቸው የማንችላቸው ነገሮች እንዳሉ የግድ ማመን መቻል አለ። ግን ደግሞ ማስተካከያ ለማድረግ ብዙም አስቸጋሪ አይደሉም ብለን የምናስባቸው ጉዳዮች ደግሞ በዛው ልክ አሉ። ስለዚህ ያንን አስታርቀን መሄድ ከቻለን አጠቃላይ በማህበረሰቡ ላይ ስለ መንግስታዊ አወቃቀር ያለውን መረዳት ማስተካከል የምንችል ያንን ነገር መፍጠር እንችላለን ብዬ ነው የማስበው። ምክንያቱም አንዳንድ ወገኖች የመከራከሪያ ሀሳቡ በተለይ የዚህ ከማንነት ፖለቲካ ጋር አብሮ ሊሄድ ይችላል። ሁልጊዜም የዚህ የኦሮሞ የአማራ፣ ሀዲያ እያልን ከሄድን ያ የማንነት ፖለቲካ አሁንም ወደ ጎሳ ያመላከት ሊሄድና ብሔራዊ ማንነትን ሊሸረሽር ወይም ሊያደበዝዝ ይችላል። ይልቁንም ቅርቡም አንዳንድ ሰዎች ሀሳብ እንደሚሰነዝሩት ከሆነ እንደ ቀደም ሲል እንደነበረው የሀረርጌ ወይም የሲዳማ ወይም የትግራይ ክፍለ ሀገር ተብሎ እንዲጠራና አለበለዚያም ደግሞ ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ፣ የሰሜን፣ የደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ተብሎ በዚህ በአምስት ቀጠናዎች ቢከፈል ምናልባትም እግረ መንገዱንም ብሔራዊ ማንነት ስያሜ ጋር የተያዘ ስለሆነ በአሁኑ ወቅት የሚያስፈልገን ወደ አንድነት መምጣት ነውና ያ ከስነ ልቦናም አኳያ ኢትዮጵያዊነት የሚለውን ነገር ነገር ሊያጎለብት ስለሚችል በዚህ መልክ ብንሄድ መልካም የሚሆናል ብለው ሀሳባቸውን የሚያጋሩ ወገኖች አሉ። የእነዚህንስ ወገኖች ሀሳብ እንዴት ይመለከቱታል? በጣም ቀናነት የሚታይበት ቀናነት የያዘለ ሀሳብ ነው። በተለይ በሁለተኛ አማራጭ ላይ ያስቀመጥከው በተፈጥሯዊ አቀማመጥን ወይም ደግሞ አቅጣጫን ይዞ ከ መንግስታዊ አወቃቀር ከመመሥረት አንጻር እንደምኞት ከሆነም እኔም ልመኝ እችል ይሆናል። ያ የሆነበት ምክንያት ግን ዛሬ ሰዎች ወይም ደግሞ አንዳንድ ቡድኖች አግኝተናል የሚሉትን ድል ለመቀማት ከማሰብ አይደለም፣ ወይም ደግሞ በስትራግል ያገኘነው ነው ብሎ የሚያስቡትን ነገር ለመውሰድ የታሰበ ነገር አይደለም። ይልቁንም ይህንን በማድረግ የበለጠ የፖለቲካ ስልጣን፣ የበለጠ መንግስትን ለህዝቡ ቀረብ ማድረግ የሚቻልበት መንገድም እንደሚፈጠር ከዛው ጋር አንተ እንደጠቀስከው ግለሰብ ነፃነትን በበለጠ ማክበር የሚቻልበት መንገድ መፍጠር እንደሚቻልም ሙሉ በሙሉ ስለማምን ነው። ዞሮ ዞሮ ግን ቅድም እንደጠቀስኩት ፍላጎትን ከመጥቀስ ባለፈ እና ስለዛ ፍላጎት ሞር ማብራሪያ ከመስጠት ባለፈ ፕሪስክሪፕሽን ሊሆን አይችልም። ሰዎች አድምጠው ሊገነዘቡት የሚችሉት መልካም ሀሳብ ሊገኝ ይችል ይሆናል ግን የበለጠ ውይይትን የሚጋብዝ መሆን መቻል አለበት። የበለጠ ችግሮቻችን ላይ መግባባት የምንችልበት መንገድ የሚፈጥር መቻል መሆን አለበት። ያ ካልሆነ ምንም አይነት አመርቂ ልንለው የምንችለው ሀሳብና መፍትሄ ቢመጣ እንኳን ተግባራዊነቱ ላይ አስቸጋሪ ሊሆን ይችላል። ምናልባትም ይህ ሀሳብ ጥሩ ነው ብለን በምንሰነዝርበት ጊዜ በተለይ ኮንፍሊክት ኢንተርፕርነሮች የሆኑ በዚህ ጉዳይ ላይ ጥቅማችን ይነካል ብሎ የሚያስቡ በየቦታው ያሉ የአንድን ማህበረሰብ ሳይወክላቸው ወክሎናል ብለው እንደራሴ ሆነው እየሰሩ ያሉ ግለሰቦች የበለጠ ግጭት ለማስነሻ የሚጠቀሙበት ሀሳብ ሊሆን ይችላል። ስለዚህ በዋናነት በችግሮቻችን ላይ ተወያይተን ውሳኔ ላይ መድረስ ከቻልና መግባባት ላይ መድረስ ከቻል በኋላ ነው መፍትሄዎችን መመንጨት የሚቻለው የሚለው ሀሳብ ላይ ነው መርጋት የሚፈልገው። ካሰባ ቅድም እንዳነሱት በተለይም አንዱ በርሶ አማራጭ ጠቋሚ መፍትሄ የፌዴራሊዝምን አወቃቀር አስመልክቶ የመግባባት ፌዴራሊዝምን ጠቁመዋል። መግባባት ላይ የተመረኮዘ ሀዳዊነትስ ሌላ አማራጭ ሊሆን አይችልም ወይ? አሁን ባለው ተጨባጭ ሁኔታ መግባባት ላይ ከተመረኮዘ ፌዴራሊዝምና መግባባት ላይ ከተመረኮዘ አህዳዊነት የትኛው ለኢትዮጵያ ብሔራዊ አንድነት መጠንከር እና የብሔራዊ ስሜትን በማጎልበት ግን ተመሳሳይ የሆነ ውጤት ወይም ተመሳሳይ የሆነ አስተዳደራዊ መዋቅር ከመተግበር አኳያ አማራጭ ብለው የሚታዩት የትኛ ይሆናል? መግባባት ላይ የተመሰረተ ፌዴራሊዝም ወይስ መግባባት ላይ የተመሰረተ አህዳዊነት? መግባባት የሚለው ሁለቱም ላይ መጠቀም የምንችልበት ነው። ምናልባት የአማርኛ ስያሜው ለየት ያለ ስያሜ መስጠት ይቻላል እ በእንግሊዝኛው እስካሁን ያሰብኩት ግን፣ ዞሮ ዞሮ ቅድም አንድ የጠቀስኩት ነገር አለ። አሀዳዊ መንግስታዊ አወቃቀር ላይ የተመሰረተ ሀገረ መንግስት ያላቸው ብዙ ሀገራት ናቸው። መቶ ስልሳ መቶ ሰባ የሚሆኑት ሀገራት በዓለም ላይ አሀዳዊ ስርዓትን የሚከተሉ ናቸው። ፌዴራሊዝም የሚከተሉት ከሰላሳ በታች ናቸው። ሀያ ስምንት ባለሳሳት ማለት ነው። እና አብዛኞቹ አህዳዊ ስርዓትን የሚከተሉት ሀገራት ደግሞ ፖለቲካ ስልጣንን ዲሴንትራላይዝድ ማድረግ ችለዋል። የበለጠ የተሰራጨ እንዲሆን ማድረግ ችለዋል። ለምሳሌ እንደ ብራዚል አይነት ሀገራትን ብንጠቅስ፣ እንደ ጀርመን አይነት ሀገራትን ብንጠቅስ አስተዳደራዊ ጉዳዮች የበለጠ በጣም ዲሴንትራላይዝድ ሆኖ እናያቸዋለን። በፌዴራሊዝም ላይ አህዳዊ በሆኑ ሀገራት ላይ ደግሞ ስንመለከት ምንም እንኳን ፌዴራሊዝም ባይሆንም ዩናይትድ ኪንግደም ለምሳሌ ዩኒተሪ ስቴት፣ ፈረንሳይ ለምሳሌ ዩኒተሪ ስቴት፣ ግን ዲሴንትራላይዝድ የሆነ ሲስተምን ለመፍጠር የሞከሩበት ነገር አለ። ደቡብ አፍሪካ ፌዴራል ስቴት አይደለችም፣ ፌዴራሊዝም አይቀጠሉም። ግን ፌዴራሊዝም የሚመስል አህዳዊ ስርዓቱ በጣም ዲሴንትራላይዝድ ከመሆኑ የተነሳ ፌዴራሊዝም የሚመስል ነገር ታይቶበታል። ስለዚህ አህዳዊ ስርዓትን ፈጥሮ ፖለቲካ ስልጣንን ግን የበለጠ ማሰራጨት እና ህዝቦች የበለጠ ራሳቸውን በራሳቸው ማስተዳደር እንዲችሉ ማድረግ መንግስትን ለህዝብ ማቅረብ ይቻላል። ግን በፌዴራሊዝም ስርዓትም ደግሞ ያንኑ ማድረግ ይቻላል። አንድነትንም ከማሰብ ፌዴራሊዝም የሚጠቀሙ ግን በጣም ፓትሪዮቲክ የሆነ ማህበረሰብና ዜጎች መፍጠር የቻሉ ብዙ ናቸው። አህዳዊም ሆነውም ደግሞ ያንኑ ማድረግ ይቻላል። ስለዚህ ሁለቱም መንግስታዊ አወቃቀር ስትራክቸሮች ላይ ጥሩ ሜሪት አለ፣ ጥሩ ብለን ልንወስደው የምንችለው ነገር አለ። ዋናው ለኢትዮጵያ የሚበጀው ምንድን ነው ብለን ስናስብ ግን ዛሬ እስካሁን የመጣንበት ነገር ያላዋጣበትን ነገር አይተነዋል። እስካሁን የተጓዝንበት ነገር ምን ያክል አስቸጋሪ እንደሆነ አይተነዋል። በጣም ጠንካራ መሪዎች ደግሞ ነበሩ። በጣም ብዙ ፖለቲካቸውን የማንወደው ብዙ ነገር የምንተቻቸው ምናልባት የሚችን ሀገር ይጠላሉ ሁሉ ብለን የምናስባቸው ግን ደግሞ ከፍተኛ የሆነ የፖለቲካ ስልጣንና ተሰሚነት የነበራቸው አትሊስት በፓርቲያቸው ላይ ማለት ነው። ፈላጅ ቆራጭ የነበሩ ቢፈልጉ በአንድ ቀን የችን ሀገር የፌዴራል አወቃቀር መቀየር የሚችሉ መሪዎችም ነበሩ። ከመለስ ዜናዊ ለማለት ፈልጌ ነው። ያንን ግን ያደረጉ የሉም። ከዛ በኋላ እንግዲህ ከመለስ ዜናዊ ከኢህአዴግ ከመጣ ወይም ደግሞ ኢትዮጵያ ፓርላሜንታሪ ከሆነች ጀምሮ ሶስተኛው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። እሳቸው ደግሞ እስካሁን የመጣንበትን መንገድ በምን መንገድ ነው የምንሄድበት የሚለውን ነገር የሚመሩትን ፓርቲ ምክንያቱም ኢትዮጵያ ዲክ የሆነ በፓርቲ የምትመራ ሀገር ነች፣ በመንግስት የምትመራ ሀገር አይደለም። እና እዛ ላይ አድርገው ምናልባት ማስተካከል የሚችሉበት ነገር ካለና ቀናነቱ ካለ ያንን ዲቤት ማድረግ ይቻላል። የዛን ጊዜ እኛም ያ መኖሩን አይተን ብዙ የምንሰነድረው ሀሳብ ሊኖር ይችላል። ሌላው ቅድም እንዳነሱት ወይም ደግሞ አሁንም ድረስ ላለፉት አርባ አምሳ ዓመታት ከምስራቁም ሆነ ከምዕራቡ አይዲዮሎጂ አኳያ ተሰናስሎ የተለያዩ ታዮች የሚሰነዘሩበት ጉዳይ በውይይታችንም ቅድም ያነሱት የግለሰብ መብቶችና የቡድን መብቶች አሉ። የግለሰብ መብቶች ከተከበሩ የቡድን መብቶችም ይከበራሉ፣ ያነ ዋና ዋስትና የለም የቡድን መብቶች የግለሰብ መብቶችን ስለሚጫኑ ያ አማራጭ አይደለም ብለው የሚለው አሉ። ሌሎች ደግሞ የቡድን መብቶቻችን ካልተከበሩ ግለሰብ መብቶቻችን ብቻቸውን ፋይዳ የላቸውም ብለው የሚከራከሩ ወገኖች አሉ። የግለሰብ መብቶችና የቡድን መብቶች ተያያዥነትም ተወራራሽነትም አላቸው። ከዚህ አኳያ ይህንን የቆየ የአረባ በመት በላይ የሆነው ክርክር በእርሶ አተያይ እንደ ፖለቲካ ሳይንስ መምህርነቶ በምን መልኩ ይፈርጁታል? ግለሰብና የቡድን መብቶችን። በጣም ጥሩ ጥያቄ ነው ካሳሁን፣ እኔም ሁሌ የማስብበት ነገር ነው። ግን አሳዛኝ የሆነው ነገር እኛ ውስጥ ምንድን ነው መጨረሻ የሌለው ክርክር ወይም ዲቤት እናደርጋለን፣ በተለያዩ ርዕሶች ላይ እኔ ትንሽ በሰል ማለት ከጀመርኩበት ሜ እንኳን ማለት በሰል ማለት ግና ሬዲዮ ማዳመጥ ከጀመርኩ ተጀምሮ ስለ ቡድን መብትና ስለ ግለሰብ መብት ክርክሮች ሰማ ነበር ማለት ይችላለሁ። ግን ዛሬም ሰዎች ሲከራከሩበት ሰማለሁ እና ነገሩ መወያየቱ መልካም ነው። ግን በተለይ በተለይ ያደጉ ሀገራትን ከኛ በፊት ይህን ነገር ተወያይተው መፍትሄ ሰተኗል ብለው ኑሯቸውን እየኖሩ ያሉ ውጭ የሚኖሩባቸውን ሀገራት ንደል ስንመለከት የግለሰብ መብትም ሆነ የቡድን መብት በጋራ የማይከበሩበት መንገድ የለም። እርግጥ ነው የግለሰብ መብትን ስታከብር የቡድን መብት ታከብራለህ የሚባለው ነገር አለ። ግን ደግሞ ነሰሰሪ ያ ደግሞ ትክክል ነው ብለን ለመናገርም አንችልም። እዚህ ላይ ቀና መሆን አለን። ምክንያቱም የአንድን ግለሰብ መብት በምታከብርበት ጊዜ ስብስቡንም ታከብራለህ። ግን ያ ስብስቡ ራሱን ከማስታደር አንጻር፣ ቋንቋውን ከመጠቀም አንጻር እክሎች ሊገጥሙት ቢችሉ እንደ በስብስብ መብት ወይም በቡድን መብት ያንን ነገር ልትመለከተው ይገባል። እንደዚህ አይነት ችግሮች በሚከሰቱበት ጊዜ ማለት ነው። ግን በምን አይነት መንግስታዊ ስርዓት ነው በምን አይነት ህገ መንግስታዊ ስርዓት ይቅርታ ቡድን መብትን ማክበር የሚቻለው የግለሰብ መብቶች በማይነኩበት ሁኔታ በየትኛው ህገ መንግስታዊ ስርዓት ነው ወይም አግባብ ነው የግለሰብ መብቶች ተከብረው የቡድን መብቶች የማይነኩበት ወይም ደግሞ የማይጎዱበት ነገር መፍጠር የሚቻለው ብለን ካሰብን ያንን ነገር ማድረግ ይቻላል። ግን ደግሞ ይህንን ዲስከሽን ወደ አንድ ስቴትም ወደፊት መውሰድ እንችላለን እና የተሻለ ልዕቀት ያለው ክርክር ወይም ደግሞ መግባቢያ መፍጠር የሚቻልበትን መንገድ ማሰብን ይቻላል። ኢትዮጵያ ውስጥ ቡድኖች እነማን ናቸው ብለን ስናስብ አሜሪካ ውስጥ ወይም የሆነ ሀገር ውስጥ አውስትራሊያ ውስጥ ቡድኖች እነማን ናቸው ብለን ስናስብ ብሔሮች አናሳም የሆኑ ማጆሪቲም የሆኑ ሊታዩም ይችል ይሆናል። የሆነ አንድ ቋንቋ የሚናገር ማህበረሰብ ልናስብ እንችላለን። ያ ተፈጥሯዊ ነው። ዞሮ ዞሮ ግን ሴቶችን መብት ስናስብ ሴቶችን እንደ አንድ ቡድን መመልከት መቻል አለብን። ኢትዮጵያ ውስጥ እንደ ሴቶች ተሰቃይቶ የሚኖር የለም። አራት አምስት ሰዓት ተጉዘው ውሀ እንስራ ተሸክመው ብዙ ነገር አድርገው የሚኖሩ ብዙ መሰረታዊ ፍላጎት ያልተሟሉላቸው ሕክምና ማግኘት የማይችሉ በወሊድ ምክንያት የሚሞቱ ሴቶች፣ እናቶች፣ እህቶች የሚበዙበት ሀገር ነው። የሴቶች መብትን ከማክበር አንጻርም ደግሞ እንደ አንድ ኮሌክቲቭ ራይት የሚታይ ነገር ነው። ግሩፕ ራይት የሚታይ ነገር ነው። ኢትዮጵያ ውስጥ የአካል ጉዳተኞችን በተመለከተ ምን አይነት መፍትሄ አለ፣ ምን አይነት የአካል ጉዳተኞችን ጋር የተያያዙ ጉዳዮችን ከቡድን መብት አንጻር መመልከት የተቻለበት ነገር አለ ወይ ብለን ማሰብ እንችላለን። የህጻናትን መብት እያለ እንደዚህ መቀጠል እንችላለን። ምን ለማለት ፈልጌ ነው? እኛ አሁን ያለው የፌዴራሊዝም አወቃቀር እና በአጠቃላይ እንድናወራ በእልሂቃን የሚሰጠን ናሬቲቭ በሙሉ አእምሯችንን እዛ ላይ ትኮት አድርጎ ጠበብ ባለ ናሬቲቭ ውስጥ እንድንቁ ያደረገን ነው እንጂ የበለጠ አስፍተን የበለጠ ትልቁን ስዕል በመመልከት ብዙ ነገሮችን ማድረግ ይቻላል። እኔ ይህን ነገር በጥልቀት ለማየት ሞክር ያለው እርግጥ ነገም ከነገ በኋላ ሞር ምማር እና ማወቅ የሚያስፈልገ ጉዳይ ሊኖር ይችላል። ግን እስካሁን በተረዳሁት የሌሎች ሀገራትንም ተሞክሮ ባየሁት የግለሰብ መብትን ከቡድን መብት ጋር ማክበር የማይቻልበት መንገድ የለም፣ የኦርሶ ቫይስ ቨርሳ የቡድን መብትንም ደግሞ እንደዚሁ ከግለሰብ መብት ጋር ማክበር ይቻላል። ያንን እንዳናደርግ የሚከለክልን ነገር ሊኖር አይችልም። ስለዚህ ያንን ነገር እስካየን ድረስ አንደኛው ላይ ኮታ እናደርግ አንደኛው እና ሳንት እስካላል ድረስ አብሮ መሄድ ይቻላል። ይሄ ብዙም አወዛጋቢ የሚሆንብን ጉዳይ አይሆንም አሳዋል ዶክተር ዮሐንስ ገዳሙ በጆርጂያ ጉዊኔት ኮሌጅ የፖለቲካ ሳይንስ መምህር፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ ካሳሁን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ኤስቢኤስ ዶት ኮም ዶት ኤዩ።